ፕሬዚደንት ባይደን ትናንት እሁድ ከምርጫው ራሳቸውን ማግለላቸውን ማስታወቃቸውን ተከትሎ በርካቶች ማምሻውን በዋይት ሃውስ አካባቢ ተሰባስበዋል። አብዛኞቹ ለፕሬዝደንቱ ውሳኔ ድጋፋቸውን ሰጥተዋል። ትሬቨር ሂግንስ ከባይደን ደጋፊዎች አንዱ ናቸው። እንደ እኔ ከሆነ የአየር ንብረትን በተመለከተ ፕሬዚዳንት ባይደን እስካሁን ከነበሩን ፕሬዚዳንቶች ሁሉ እጅጉን የተሻሉ ናቸው። የአየር ንብረት ለውጥን በተመለከተ ለውጡን ለመግታት የተሻሉ ሁኔታዎች ይፈጥረዋል። ሁሌም ለዚህ አመሰግናችኋለሁ። ስማቸው ያልተገለጸ ሌላዋ ደጋፊ ደግሞ ይህን ብለዋል። በጆ ባይደን እና እስካሁን ባደረጉት ነገር ደስተኛ ነኝ እጅግ በጣም ጥሩ ፕሬዝዳንት በመሆናቸው ሁሌም እንዲታሰቡ እፈልጋለሁ። ትንሽ ደከም ማለታቸው በመልካም ስራቸው ላይ እንዳናተኩር ያደርጋል የሚል ፍራቻ ነበረኝ። ባይደንና ትረምፕ የምርጫ ክርክራቸውን ከማድረጋቸው በፊትም ቢሆን ባይደን በመራጮች አስተያየት መመዘኛ ከትረምፕ ኋላ ሆነው በመከተል ላይ ነበሩ። ባይደን በክርክሩ ላይ ደከም ብለውና ግራ ሲጋቡ መስተዋሉ በኮንግረስ ያሉ ዲሞክራቶችና ሌሎች ተጽዕኖ ፈጣሪ መሪዎች የ ሰማንያ አንድ ዓመቱ ባይደን በምርጫው መሸነፍ ብቻ ሳይሆን ፓርቲውን ወክለው ለምክር ቤትና ለሴኔት በቁልፍ ግዛቶች ውስጥ በሚወዳደሩት ላይም ችግር ይፈጥራል የሚል ስጋት ገብቷቸው ነበር። ጌሪ ሽሚት የፖሊሲ ጥናት ተቋም በሆነው በአሜሪካ ኢንተርፕራይዝ ኢንስቲትዩት ተመራማሪ ሲሆኑ የባይደን ራሳቸውን ማግለል ፓርቲው እንዲያንሰራራ አድርጎ ሊሆን ቢችልም ሌሎች ተግዳሮቶችንም ይዞ የሚመጣ ጉዳይ ነው። ዋናው ጥያቄ የካሊፎርኒያው ለዘብተኛ ካማላ ሃሪስ እንደ ሚችጋን፣ ፔንስልቫኒያና ዊስኪንሰን ባሉ ግዛቶች ጠንካራ ሆነው ይወጣሉ ወይ የሚለው ነው። ዲሞክራቶች ፕሬዚዳንታዊ ምርጫውን ለማሸነፍ እነዚህን ግዛቶች ማሸነፍ አለባቸው። የጆርጅ ዋሽንግተን ዩኒቨርሲቲው የሚዲያ እና የህዝብ ጉዳዮች ፕሮፌሰሩ ፒተር ሎጅ እንደሚሉት ደግሞ አራት ወራት በቀረው ምርጫ ካመላ ሄሪስ ሌላ ፍልሚያ ይጠብቃቸዋል። አሁን እያየን ያለነው ከፊል የህዝብ አስተያየት መለኪያ እንደሚያመለክተው ምክትል ፕሬዚዳንት ሃሪስ በባይደን ደረጃ የሚታወቁ አይደሉም። ብዙ ሰዎች አያውቋቸውም። በግዛት ደረጃ በካሊፎርኒያ ሁለት ጊዜ ተመርጠዋል። ብልህ ናቸው። አቃቢ ህግ ናቸው። በሀገር አቀፍ ደረጃ ከባይደን ጎን ሆነው ለምክትል ፕሬዚዳንትነት ተወዳድረዋል። በመሆኑም የሚያደርጉትን ያውቃሉ። ዲሞክራቶች በአብዛኛው ያውቋቸዋል። ነገር ግን ልክ እንደ ትራምፕ ወይም ባይደን በአገር አቀፍ ደረጃ ያን ያህል አይታወቁም። ዲሞክራቲክ ፓርቲውን አንድ ለማድረግና ትራምፕን ለመርታት የሚቻላቸውን ሁሉ እንደሚያደርጉ ካመላ ሄሪስ ቃል ገብተዋል። ከፓርቲያቸው አባላትም በርከት ያለ ድጋፍ አግኝተዋል። ከእነዚህም ውስጥ በመጪው የፓርቲው ጉባኤ ላይ እጩነታቸውን የሚገዳደሩትን ይጨምራል። እጩ ማን ይሆናል የሚለው ያላለቀለት ጉዳይ እንደሆነ ጌሪ ሽሚት ይናገራሉ። የፓርቲው ኮንግረስ እጩን በተመለከተ በጣም ክፍት አማራጭ እንዲኖሩ አያስፈልግም። ይህ ፓርቲውን ይሰነጣጥቃል። በአንድ እጩ ዙሪያ መሰባሰብ አለባቸው። በሌላ በኩል ካማላ ሃሪስ በእርግጥ የሻሉ አማራጭ በመሆናቸው ላይ ብዙ ዲሞክራቶች ጥያቄ አላቸው። የባይደንን ውሳኔ ተከትሎ አንዳንድ አሜሪካውያን ነገሩ እንዳስደነገጣቸው ሲገልጹ ሌሎች ደግሞ የሚጠብቁትና የሚደግፉት እንደሆነ በመናገር ላይ ናቸው። richard ሪichaርድ ግሪን dላk ዘገባ እንግiዶሌn washington dc